ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 22 2007 ዓ ም ዝግጅታችን ጀመረ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና እኔም ሶሎሞን አባተነን። ለምሽቱ ካሉን ዜናዎች መካከል እዚህ ዩናይትድ ስቴትስ፣ ቴክሳስ፣ ዳላስ ከተማ ውስጥ ከተገኙት ላይቤሪያዊ የመጀመሪያው የኢቦላ ቫይረስ ታማሚ ጋር ንክኪ የነበራቸው ሰዎች ክትትል እየተደረገላቸው ነው የሚለው አንዱ ነው። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። በዚህ በዩናይትድ ስቴትስ የመጀመሪያው የኢቦላ ቫይረስ ታማሚ የተገኘባት የቴክሳስ ክፍለ ሀገር የጤና ባለስልጣናት ከሰውየው ጋር ከላይቤሪያዊው ሰው ጋር በቀጥታ ግንኙነት የነበራቸውን አስራ ስምንት ሰዎች ጨምሮ ሰማኒያ ሰዎችን እየተከታተሉ መሆናቸው ተነግሯል። የዳላስ የጤና ጥበቃ ቢሮ ቃል አቀባይ ኤሪካ ኔሮስ ሲናገሩ እየተከታተልናቸው ያሉት ሰዎች አንዳቸውም የበሽታውን ምልክት አላሳዩም ብለዋል። ቶማስ ኤሪክ ደንከን የተባሉት ላይቤሪያዊው የታመሙት ሰው አራት የቅርብ የቤተሰብ አባላት ቤታቸው እንዲቆዩ ከቤት እንዳይወጡ ታዘዋል። ቫይረሱ እንዳለባቸው ባለፈው እሁድ በምርመራ የታወቀላቸው ደንከን ዳላስ ከተማ የሚገኝ ሆስፒታል ውስጥ እየታከሙ ሲሆን በጸና ነው የታመሙት ተብሏል። በእንግሊዝ ደግሞ ዛሬ የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ በምዕራብ አፍሪቃ ከ3 ሺህ በላይ ሰው የገደለውን የኢቦላ ቫይረስ ወረርሺ ለመዋጋት ወሳኝ እርምጃ መውሰድ ያስፈልጋል ብለዋል። የቴክሳሱ አገረገዢ ገዢ ሪክ ፔሪ ከታመሙት ላይቤሪያዊው ጋር ንክኪ የነበራቸውን ሰዎች የጤና ባለስልጣናት እየተከታተሉ ናቸው ብለዋል። አምስት ተማሪ ልጆች እንዳሉባቸው ታውቋል። these children have been identified and they are being monitored and the disease እነዚህ ልጆች ማን እንደሆኑ ተለይተው ታውቀዋል። ክትትል እየተደረገላቸው ነው። ይህ እናረጋግጥላችኋለሁ። በሽታው ደግሞ የሕመም ምልክት ከመታየቱ በፊት የሚተላለፍ አይደለም። የቴክሳስ አገረ ገዥ ሪክ ፔሪ ነበሩ ይህን ያሉት። ይህ በዚህ እንዳለ የአመታዊው የእስልምና እምነት ተከታዮች የሀጂ ጉዞ በሚሊዮኖች የተቆጠሩ ሰዎች ጉዟቸውን የጀመሩ ሲሆን በሺዎች የተቆጠሩ ምዕራብ አፍሪካውያን ግን አይገኙም። ምክንያት ሳውዲ አረቢያ የኢቦላ ቫይረስ ወረርሽኝ ከተዛመተባቸው ሶስት ሀገሮች የሀጂ ተጓዦችን አልቀበልም እንዳይገቡ ብላ በመከልከሏ ነው ከጊኒ ከላይቤሪያና ከሴራሊዮን። ቁጥራቸው ወደ ሰባት ሺህ የሚደርስ ምእመናን ያስገቡትን የቪዛ ማመልከቻ ሪያድ ውድቅ አድርጋለች። በቅርቡ ሶስቱን ሀገሮች ጊኒ፣ ሴራሊዮንና ላይቤሪያን የጎበኘ ሰውም እንዲሁ እንዳይገባ ሳውዲ ከልክላለች። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እነ ሀብታሙ አያሌው ዛሬም ለአራተኛ ዙር ለሌላ ጊዜ ተቀጠሩ። ተጠርጣሪዎቹ ፍርድ ቤት ሲቀርቡ ጠበቃ አልነበራቸውም። ሌላ ታዛቢም በችሎት ለመገኘት አልተፈቀደለትም። የጸጥታ ኃይሉ ጥበቃ ከመቼውም ጊዜ የጠበቀ ነበር ተብሏል። ዘጋቢያችን መለስካቸው አማ ከአዲስ አበባ የላቀው ዝርዝር ዘገባ አለ። ዛሬ በፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ ለአራተኛ ጊዜ የቀረቡት የአንድነት ለዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው የዚሁ ፓርቲ ብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ የአረና ለፍትህና ለሉዓላዊነት ፓርቲ የሕዝብ ግንኙነት ምክትል ኃላፊ አቶ አብርሃ ደስታና የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋሳ ሰፋ ነበሩ። ከዛሬ 28 ቀን በፊት በፍርድ ቤት የተሰጠው ቀጠሮ ከቀኑ በ8 ሰዓት የነበረ ቢሆንም ፖሊስ ተጠርጣሪዎቹን ማቅረብ የጀመረው ከቀኑ 10 ሰዓት ሊሆን ጥቂት ደቂቃዎች ሲቀሩ ነበረ። አራቱም ተጠርጣሪዎች በተናጠልና በየተራ ነበር የቀረቡት። የተጠርጣሪዎቹ ጠበቃ አቶ ተማም አባቡልጉ ቀደም ብለው በዚህ ችሎት እንደማይቀርቡ ባስታወቁት መሠረት ወደ ፍርድ ቤት አልመጡም። ከቤተሰብም ሆነ ሌላ የተያዦቹ ወዳጅ ዘመድም ችሎት እንዳይገባ የጸጥታ አስከባሪዎች አግደዋል። ጋዜጠኞችም እንዲገቡ አልተፈቀደም። ፍርድ ቤቱ ባይወስንም ችሎቱ ዝግ ነበረ ማለት ይቻላል። መጨረሻ የቀረቡት የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ ከችሎት እንደወጡ ጉዳዩን ለመከታተል በስፍራው የነበሩ የቤተሰብ አባላት ጋዜጠኞች የሶስቱ ፓርቲዎች አመራር አባላትና ሌሎችም ወደ ፍርድ ቤቱ ጽፈት ቤት ጉዳዩን ለማጣራት ለመሄድ ቢሞክሩም በጸጥታ ኃይሉ አባላት ታግደዋል። አንድ የፖሊስ አባል ግን የአራቱም ተጠርጣሪዎች ጉዳይ ለጥቅምት 22 ቀን 2007 ዓ.ም መቀጠሩን ተናግረዋል። ይህ እውነት ከሆነ የእናቱ ሀብታሙ ጉዳይ ለአራተኛ ጊዜ መቀጠሩ ነው። ዛሬ የነበረው የጸጥታ አጠባበቅ በዚህ ፍርድ ቤት አካባቢ ቀደም ሲል ከነበረው የተለየና ጠንከራ ያለ ነበረ። ፖሊስ የሶስቱን ተቃዋሚ ፖለቲካ ፓርቲዎች አመራር አባላት በሽብር ወንጀል ጠርጥሬያቸዋለሁ ብሎ ምርመራ ከጀመረ እንሆ ሶስት ወራት ተቆጥረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባለፈው ዓመት ጣሊያኗ ደሴት ላምፔዱሳ አጠገብ ከደረሰው የጀልባ አደጋ በህይወት ከተረፉ ኤርትራውያን ስደተኞች ጋር ተገናኝተው ተነጋግረዋል። አውሮፓ መከራ ላይ ላሉ ስደተኞች በሯንም ልቧንም ትክፈት ሲሉ አቡነ ፍራንሲስ ተማጽኖ አቅርበዋል። የጣሊያን የዜና አገልግሎት አንሳ ባወጣው ዘገባ ከብፁዕነታቸው ጋር የተነጋገሩት ከሚኖሩባቸው የተለያዩ የአውሮፓ ሀገሮች የሄዱ ከአደጋው በህይወት የተረፉ ሰላሳ ሰባት ኤርትራውያንና ቤተሰቦቻቸው መሆናቸው ታውቋል። ሌሎች ከአደጋው የተረፉ ደግሞ ላምፔዱሳ ላይ ነገ አርብ በሚካሄደው የአደጋው አንደኛ ዓመት መታሰቢያ ስነ ስርዓት ላይ ለመገኘት ወደዚያ እየተጓዙ ናቸው። እንደ ኤሮፓውያን አቆጣጠር ጥቅምት 3 2013 በደረሰው በዚህ አደጋ የሚበዙት ኤርትራውያንና ሶማሊያውያን የሆኑ 368 ሰዎች ማለቃቸው የሚዘነጋ አይደለም። አቡኑ በጎ አሳቢ ሰው ሁሉ ለተቸገሩ ሰዎች ወጪውን ሳያስቡ ሳይፈሩ በርኅራሀይና በመግባባት መንፈስ መድረሱን መቀጠል አለበት ብለዋል። ባለፈው ዓመት ሐምሌ ወር ላይ ላምፔዱሳን የጎበኙት አባ ፍራንሲስ በኢጣሊያ በኩል ወደ አውሮፓ ለመግባት በሚሞክሩ ስደተኞች ላይ ያለውን አስተያየት ጨምሮ የሚታየው ዓለም አቀፋዊ የምንቸገረኝነት አባዜ ያሉትን አውግዘዋል። የናይጄሪያው የሽብር ቡድን ቦኮ ሃራም መሪ አቡበከር ሽካው ነኝ ያለ ሰው በአንድ አዲስ ቪዲዮ ላይ ብቅ ብሎ በናይጄሪያ ጦር ሰራዊት ተገደለ የምትሉት ሐሰት ሲል አስተባበለም። የፈረንሳይ የዜና አገልግሎት ኤኤፍፒ ያገኘው ዛሬ የተለቀቀው አዲስ ቪዲዮ ሰውየው ይኸው በሕይወት አለሁ የምሞተው አላህ ትንፋሽን ያቆማት ዕለት ብቻ ነው ሲል ይሰማል። ሪዛም የውጊያ ልብስ የለበሰ መትረየስ የያዘ ሰው ቀደም ባሉ ቪዲዮዎች ላይ የሚታየውን አቡበከር ሸካው ነኝ የሚለውን ሰው ይመስላል። የናይጄሪያ ጦር ሰራዊት ባለፈው ሳምንት በሰጠው መግለጫ እውነተኛው አቡበከር ሸካው ተገድሏል፣ በየቪዲዮው ላይ እኔ ነኝ ብሎ የሚናገረው መሐመድ በሽር የሚባለውን ሰው ኮኑድጋ ከተማ አጠገብ በተካሄደ ውጊያ ተገድሏል ሲል መግለጫ ሰጥቶ ነበር። የሆንኮንግ አፍቃሪ ዲሞክራሲ ተቃውሞ የተማሪ መሪዎች ለግዛቲቱ አስተዳዳሪ ስልጣን እንዲለቁ የሰጧቸው ጊዜ ገደብ ደርሷል። ከባለስልጣናቱ በኩል ግን የእሽታ ፍንጭ አልታየም። ተቃዋሚ ሰልፈኞቹ የቤጂንግ ወገንተኛው አስተዳዳሪው ሊዩንግ ቹን ይንግ በአገሩ ሰዓት እስከ እኩለ ሌሊት ድረስ ስልጣን የማይለቁ ከሆነ በርካታ የመንግስት ህንፃዎችን ወረን እንይዛለን ሲሉ ማስጠንቀቃቸው ይታወሳል። ተቃዋሚው ሰልፈኛ የመንግስት ህንፃዎችን ከተቆጣጠረ እንቅስቃሴውን ከፍ ወዳለ ደረጃ ያሻግረዋል። ፖሊሶች እርምጃውን ለመውሰድ ከፈለጉ ተቃዋሚዎቹ ከባድ መዘዝ ይከተላል ሲሉ አስጠንቅቀዋል። ተማሪዎቹ ተቃዋሚ ሰልፈኞች አገረ ገዢው ጽፈት ቤት ደጃፍ ላይ እንደተኮለኮሉ ናቸው። ሊዮንግ ስልጣን ታላቅ ምልክትም አላሳዩም። ከአለፈው አርብ ጀምሮ በብዙ ሺዎች የተቆጠሩ ተቃዋሚዎች ዋና ዋና የሆንግ ኮንግ ጎዳናዎች ላይ ሰልፍ ሲያካሂዱ መሰንበታቸው ይታወቃል። ዓለም አቀፍ እርዳታ ካልደረሰ በስተቀር እስላማዊ ካሊፌት ነኝ የሚለው የአይሲል ተዋጊዎች ብዛት ያለው ህዝብ መፍጀታቸው አይቀርም ሲሉ በውጊያ የተጠመደችው የሰሜን ኮሪያ ከተማ ኮባኒ የመከላከያ ኃላፊ አሳስቡ። ኢስሜት ሼክ ካን ለቪኦኤ የኩርድ ቋንቋ አገልግሎት በሰጡት ቃለ መጠይቅ ሰሞኑን የአየር ጥቃት የተካሄደ ቢሆንም ኩርዶቹ ተዋጊዎች በአሜሪካ የሚመራው ህብረት ኃይሎች አልደረሱልንም የሚል ስሜት እንዳላቸው ገልጠዋል። የጊዜ ጉዳይ ነው እንጂ የአይሲል ተዋጊዎች ከተማዋ ገብተው ህዝቡን በብዛት መጨፍጨፋቸው አይቀርም ያሉት የኮባኒ ከተማ መከላከያ ኃላፊ የህብረቱ ኃይሎች ጊዜ ሳያባክኑ የቡድኑን ይዞታዎች መደብደብ አለባቸው ብለዋል። ይህ በዚህ እንዳለ የቱርክ የፓርላማ አባላት አይሲል ላይ ወታደራዊ ጥቃት እንዲካሄድ ፈቃድ መስጠትን አስመልክተው ክርክር ጀምረዋል። በመጨረሻ ማዕከላዊ ጃፓን ውስጥ በብዙ ዓመታት ከደረሱት ሁሉ የከፋ የተባለ የእሳተ ገሞራ ፍንዳታ ደርሶ አርባ ሰዎች ሰዎች አርባ ሰባት ሰዎች መሞታቸውን ባለስልጣናት አስታውቀዋል። ቅዳሜ ዕለት የኤኖትክ ተራራ ላይ በፈነዳው እሳተ ገሞራ የሞቱት የአብዛኞቹ የተራራ ወጪዎች ተጠቃሚዎች የሆኑ በሙሉ አስከሬናቸው ተገኝተዋል ብለው እንደሚያምኑ ባለስልጣናቱ ተናግረዋል። ሌላ ፍንዳታ ሊደርስ ይችላል ብለው እንደሚሰጉ የአካባቢው ነዋሪዎች ገልጠዋል ሲ መንደሩ ጠርዝ ላይ ነው የምንኖረው፣ እንሰጋለን ሲሉ ነው የተሰሙትን። ይህ ጃፓናዊት በደህናችን ለቀን መሄድ አለብን፣ ግን ሁላችንም አረጋውያን ነን ብለው ስጋታቸውን ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13370 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905፣ 12080 እና 12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 22 2007 ዓ.ም ምሽት ፕሮግራም ነው። እኔ ባለቅኔ የምለው አዲስ ሐሳብ ያመነጨ የህብረተሰብን አስተሳሰብ የለወጠ፣ የህብረተሰብን አካሄድ የቀየረ፣ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት ባቅን የማለት ጭው ባለ በረሀ ሆኖ ገነት የሚታየው በረሀ ውስጥ ጋብን የሚያልም ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው የማምነው። መጋቢ ሐዲስ እሸቱ አለማየሁ ይባላሉ። የሰማናቸው ዘመን በጠገበው የግዕዝና የአማርኛ ቋንቋዎች አንድ ዘይቤ ቅኔና ባለቅኔነት ዙሪያ ባተኮረ ውይይት ባለቅኔ ማን ነው በሚል ለቀረበላቸው ጥያቄ ከሰጡት መልስ የተወሰደ ነው። ሙሉ ዝግጅቱን በሁለተኛው አጋማሽ ስርጭታችን በባህልና ማህበረሰብ ፕሮግራም ተከታተሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በምዕራብ አፍሪቃ በተለይ በሶስት ሀገሮች የተስፋፋው የኢቦላ ቫይረስ ዛሬ ጊኒ ከቅኝ ግዛት ነጻ ያወጣችበትን 65ተኛ ዓመት ክብረ በዓል አስተጓጉሏል። የሀገሪቱ መንግሥት ለመጀመሪያ ጊዜ ያለ ኦፊሴል ክብረ በዓል ነው የነጻነት ቀኑን አስቦ የዋለው። ፕሬዚደንት አልፋ ኮንዴ የነጻነት ቀኑን አስመልክቶ ባሰሙት ንግግር ለህዝባቸው ኢቦላ በሀገሪቱ ምጣኔ ሀብት ላይ ያለውን ተጽዕኖ አስምረው አልፈዋል። ካሪም ካማራ ከኮናክሪ ያደረሰንን ዘገባ ሄኖክስም አግዜር ያቀርበዋል። ጊኒ የኢቦላ ቫይረስ ከመቀስቀሱ በፊት የባለ ሁለት ዲጂት የምጣኔ ሀብት እድገት ላይ ነበረች ብለዋል ፕሬዚዳንት አልፋ ኮንዴ በነጻነት ቀን ንግግራቸው ጊኒያውያን የሀገራቸውን ምጣኔ ሀብት ለማሳደግ፣ የዋጋ መናርን ለመከላከል ቀበቷቸውን አጥብቀው መስራታቸውን፣ የግብርናውን ዘርፍ ለማሻሻልና የውጭ ኢንቨስትመንት በመሳብ እንዲሁም በተለይ ደግሞ በማዕድን ኢንዱስትሪው ትርፍ ለማምጣት የተደረጉ ሀገር አቀፍ ስራዎችን ሚስተር ኮንዴ አስታውሰዋል። በእጅጉ ቆንጣጭ የጤና እክል ነው። የሀገራችንን የምጣኔ ሀብት እንቅስቃሴ ክፉኛ ጎድቷል። የመንግስትን የገንዘብ ግምጃ ቤት በእጅጉ አራቅቷል። ሆቴሎች ባዷቸውን ያለ ተከራይ ቀርተዋል። ሆኖም ጊንያውያን እንዲህ ያለ እክል ሲገጥማቸው በህብረት ከምንም በላይ ብሔራዊ ጥቅማቸውን በማስቀደም ተባብሮ ይሰራሉ። ምዕራብ አፍሪካን ክፉኛ የጎዳው የኢቦላ ስርጭት የጀመረው ደቡብ ምስራቅ ጊኒ ውስጥ በታህሳስ ወር ነው። የዓለም የጤና ድርጅት በሰጠው መረጃ መሠረት 1100 ሰዎች በጊኒ በበሽታው ሲጠቁ ከሰባት መቶ በላይ ደግሞ ሞተዋል። ፕሬዚዳንት ኮንዴ የሀገራቸው ዜጎች ኢቦላ እየተስፋፋ እንደሆነ ግንዛቤ እንዲወስዱ ጠይቀዋል። ኢቦላ እውነት ነው አሉ ፕሬዚዳንቱ። ኢቦላ፣ አዎን፣ እውነት ነው አለ፣ ግን መፍራትና መደንገጥ አያስፈልግም ብለዋል። ፈጥኖ ሕክምና ማግኘት ከተቻለ ታማሚዎች፣ በቶሎ የጤና ጣቢያዎች መድረስ ከቻሉ የመኖር ተስፋ ይኖራቸዋል። ስለዚህ በመከናወን ላይ ያሉ የግንዛቤ ማስጨበጫ መረጃዎችን ከልባጤኑ ሰራተኞቹን ተባበሩ። በዋሜ ከተማ በሽተኞችን ለመርዳትና ለማስተማር የሄዱ ስምንት ሰዎች መገደላቸውን እናወግዛለን ይህን ተግባር የፈጸሙ ሳይቀጡ አያልፉም ለሕግ እናቀርባቸዋለን በርካታ አየር መንገዶች ወደ ጊኔ ያደርጉ የነበሯቸውን በረራዎች አቁመዋል እንደ ሴኔጋል ያሉ ሀገሮች ደግሞ ከጊኔ ጋር የሚያዋስናቸውን ድንበር ዘግተዋል እነዚህ ሁኔታዎች የሀገሪቱን ምጣኔ ሀብት አንኮታኩተውታል የእርዳታ አቅርቦትንም አስተጓጉለዋል። ፕሬዚዳንት ኮንዴ ጎረቤት ሀገሮች ግንኙነት እንዳያቆሙ በመጠየቅ ላይ እንደሆኑም አስታውቀዋል። ዓለም ማግለል ያለበት ኢቦላን እንጂ ሀገሮችን አይደለም ብለዋል። በያዝነው የአውሮፓውያን ዓመት ውስጥ ህጻናትን ለውትድርና መልምለዋል ወይም አሰማርተዋል በሚል እገዳዎች እንዲጣሉባቸው በቀረበው ዝርዝር ውስጥ ተጠቅሰው የነበሩ ስድስት ሀገሮችን እገዳዎች ፕሬዚደንት ባራክ ኦባማ ሰርዘውላቸዋል። ብዙዎቹ አፍሪካ ውስጥ የሚገኙ ሀገሮችን ዝርዝር ያወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው ሰኔ ይፋ ባደረገው የሰዎች ህገወጥ ማስተላለፍ ወይም በሰዎች መነገድ ሪፖርቱ ላይ ነው። ፕሬዝደንቱ እገዳዎቹን ማንሳታቸው በህጻናት ከውትድርና መጠበቅ ህግ መሰረት ሀገሮቹ ሊጣሉባቸው ይገቡ የነበሩ ቅጣቶች እንዳይደርሱባቸው ይከላከልላቸዋል ተብሏል። ከቅጣቶቹ ከቅጣቶቹ መካከልም ዩናይትድ ስቴትስ ለሀገሮቹ የምትሰጣቸውን ወታደራዊ እርዳታዎቿን እንድታቋርጥ የሚያደርጉ ናቸው። የውጭ ጉዳይ መስሪያ ቤት ሪፖርተራችን ፓምዶን ኪንስ ዘገባ ዝርዝሩን ይዟል። ሶሎሞን አባተ ያቀርባል። ማዕከላዊ የአፍሪካ ሪፐብሊክ ውስጥ እንደሚታየው በብዙ አካባቢዎች ህጻናት ለውትድርና ከተመለመሉና ውጊያ ውስጥ ከገቡ በኋላ የሚጠብቃቸው ጉዳት እንግልትና ስቃይ ነው ሲሉ በአሜሪካን ዩኒቨርሲቲ የወጣቶችና ግጭቶች ጉዳዮች ፕሮፌሰር ሱዘን ሼፕለር ይናገራሉ። ብዙ ጊዜ ለውትድርና የሚመለመሉት በግዳጅ ነው፣ ወይም ደግሞ አንዳንዴ በድህነታቸውና ቤተሰቦቻቸው በሚገኙበት ሁኔታ ምክንያት ሌላ አማራጭ ስለሌላቸው ራሳቸው ይገቡበታል። አንዴ ከገቡበት በኋላ ታዲያ አንዳንድ ጊዜ እጅግ የከፋ የጭካኔ አድራጎቶችን እንዲፈጽሙ ይላካሉ። እንዲህ አይነትም በሕፃናት ላይ የሚፈጸሙ የከፉ አድራጎቶች ምክንያት የቀሰቀሰው ስጋት ዩናይትድ ስቴትስ ዘጠኝ አገሮችን ሕፃናት እንደ ውትድርና ላይ በማሰለፍ ዝርዝሯ ውስጥ እንድታስገባቸው አስገድዷታል። እነዚያ ሀገሮች ማዕከላዊ አፍሪካ ሪፐብሊክ፣ ዲሞክራሲያዊት ሪፐብሊክ ኮንጎ፣ ሩዋንዳ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ፣ የመንና ሚያንማር ናቸው። አሁን ዩናይትድ ስቴትስ ከሶሪያ ሚያንማርና ሱዳን በስተቀር ሌሎቹን ስድስቱን ከጥቁር ዝርዝሯ አውጥታቸዋለች። በፕሬዚደንት ባራክ ኦባማ ውሳኔ መሰረት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች አማካሪ ዳንማ ሀንቲ እንዲህ ይላሉ። በሀገሪቱ የታዩ ለውጦችን እያጠናን ነው። በተለይ ከተባበሩት መንግስታት ድርጅት ጋር በመተባበር ብሔራዊ የስራ እቅዶች መፈጸማቸውን ለማረጋገጥ እንጥራለን። ሁለተኛው ጉዳይ ሁኔታው የዩናይትድ ስቴትስ ብሔራዊ ጸጥታ ላይ ምን አይነት አንድምታ እንዳለውም ማስተዋል እንሻለን። መሐንቲ እንዲህ መሰል ሁለት ገጽታ ያላቸው ፖሊሲዎች ለመንግስታት ያልተገባ መልእክት ሊያስተላልፉ ይችላሉ በሚለው አባባል አይስማሙም። እንዲያውም ተቃራኒ ነው። የሰዎች ህገወጥ ዝውውር ዘገባ ከመውጣቱ በፊት ፕሬዚዳንቱ ለየትኞቹ ሀገሮች ይህንን ልዩ አሰራር ከመፍቀዳቸው በፊት ባለው ጊዜ መካከል እኛ ቁልፍ የሆኑ የመንግስታቱ ድርጅት ሲቪል ማህበራትና ጥያቄ የቀረበባቸውን ሀገሮች እንድናደርግ እንድናናግር እድል ይፈጥራል። ስለዚህ ሁሉ ነገር የሚከናወነው በፍጥነት ነው ብሎ ማሰብ አይቻልም። ፕሬዚዳንቱም የእርዳታ ፈቃዱን የሚሰጡት ታስቦበት ነው። That is what a recipient government in Africa is going to interpret it as. ይህንኑ ጉዳይ ነው የተሳታፊ አፍሪካ ሀገሮች ነገሮች አልተለወጠም በሚል የሚመለከቱት። ስለዚህ የሚያስተላልፈው መልእክት የዩናይትድ ስቴትስ መንግስት የጸጥታ ኃይሎቻችንን ያሰለጥልናል። በእርግጥ ህጻናትን ለወታደርነት መመልመል እንደ ስጋት ይገልጻል፣ ግን ብዙ አያሰጋም፣ ምክንያቱም ከልባቸው አይደለም የሚል ነው። በኔ እይታ ይህ አስተሳሰብ አደጋለሁ ልጆችን ለውትድርና መመልመልን በሚመለከት የሚደረገውን ለውጥ በተግባር ላይ መዋሉ ከባድ ሊሆን ቢችልም ድርጊቱን ለማቆም አለመሞከር ደግሞ የባሰ ነው ይላሉ አዶቴ አኮይ። ልጆች በአካል ይጎዳሉ፣ ለሞት ሊዳረጉ ይችላሉ፣ የትምህርት እድል አያገኙም። ግጭት ተገቢ ሊሆን ይችል እንደሆነ ሊያገናዝቡ በማይችሉበት እድሜ ለወታደርነት ምልመላ ይጋለጣሉ። አኩ አያይዘውም ዩናይትድ ስቴትስ ለውትድርና ምልመላ የሚጋለጡትን ልጆች ለመርዳት የምትችልበት ጥሩ ዘዴ በግጭት ወቅት ልጆችን የሚመለምሉ ለውትድርና ማለት ነው፣ ሀገሮችን ተጠያቂ በማድረግ ፖሊሲዋ መግፋቷ ነው ብለዋል። ክቡራትና ክቡራን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ሰዓት ተኩል 1431 መካከለኛ ሞገድ ላይ የምናስተላልፍላችሁን ስርጭትም እንድታደምጡ በዚሁ እንጋብዛችኋለን። በኢንተርኔት ደብልዩ ደብልዩ ደብልዩ ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤም ኦ ቢ አይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያኑ ሚሻ ዱቢንስኪ ነው። ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ እኔ ሰሎሞን አባት እና ቆንጅት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችኋለን። አስራ ዘጠኝ ስልሳ ዘጠኝ ከሶማሊያ ጋራ ጦርነት ሲደረግ ምንም ኢትዮጵያ እውነት ልትጠፋ ነው ፈለገ እንጂ ኢትዮጵያ ልትቋቋም አልፈለገም ነበረ። ፊስዋዮ ና በርበራ በአስቸኳይ ማርስ ሩቅ ርቀት ሮኬት እዛ ልመታ እና በሩቅ የሶማሌ ጠረፍ ከገቡ ልመቱ የኢትዮጵያ ሰራዊት ልመታ ነበር አደረገው። እኔኛ እግረ መንገዴን አሁን እኔ የሚያመሰግነው ለኬንያ ህዝብና ለኬንያ በዛን ሰዓት አስተዳደር የነበረው በጣም የሚያመሰግነው እነሱ እና በዛን ሰዓት በኃይለ ሥላሴ የገቡ መሳሪያዎች በማንኛውም ያሉት የአሜሪካን መሳሪያዎች ናቸው። መገናኛ ሞርሶች፣ መገናኛ ዘዴዎች፣ አጠቃላይ ባትሪው እንኳን እንዳናገኝ ተደርጎልን ነበረ። በጦር ሜዳ ና በእንትን እንዳንገናኝ አድርጎ ነበረ። እንደዚህ አለ ሱማሌ በላይነት ልትጎናጸፍ ሲያደርግ ደግሞ ከኛ ጎን ይሄ ከተደረገ በኋላ ነው። እኛ ቀጥታ አርጌታ እና መቃቸ ለመግባት ነበረ ሀሳብ ያለ ነው። በጉርሱም የገባ ጦር ቀጥታ ካረማረን ከፍቶ ሊገባ ነበር፣ ወደ ጅጅጋ ሊገባ እኛ እንደተዘጋጀን፣ ይሄ አስቸኳይ መርፍ ክስማዮ እና በርበራ ላይ ስለቆመ ስለተጠመደ ከዛ በኋላ ሶሻሊስት ኩባ ኛ ጎን ተሰለፈች። ድሮ የኛ የራሳችን በራሳችን ልንችል ነበር ውጊያችን። ግን እኛ ደግሞ ሱማሌን አልሆር አኖም ሱማሌ ነች የኛ መታወረረችው በልብዮ የዳና ሁን። አስተያየት ልሰጥ የፈለኩት ስለዚህ ስለ ኢትዮጵያ ኤምባሲ በዋሽንግተን የተደረገውን ሁኔታ ነው። አንድ መንግስት ኤምባሲ ካለው ያ ኤምባሲ ኢትዮጵያ ነው ማለት ነው። የራሱ መሬት ነው። የራሱ ቦታ ነው። አንድ ሰው እዛ ላይ ድፍረት በፈጸም አገሪቷን እንደ መድፈር ይቆጠራል። በሌላ መንገድ ደግሞ እነዚህ ሰዎች ኢትዮጵያውያኖች ናቸው ወይስ አሜሪካውያኖች ናቸው? የማን ፓስፖርት ነው የያዙት? የኢትዮጵያ ፓስፖርት ነው የያዙት። የኢትዮጵያ ፓስፖርት ከያዙ ስለ ኢትዮጵያ መከራከር መብታቸው ነው። የአሜሪካ ፓስፖርት ይዘው ግን ስለ ኢትዮጵያ ምንም አያገባቸውም። ምክንያቱ ኢትዮጵያውያን አይደሉም፣ ትውልደ ኢትዮጵያውያን እንጂ ኢትዮጵያውያን አይደሉም። ለአንድ መንግስት እኔ ባንዴራዬን ትቼ የአንተ ባንዴራ እከተላለሁ ብሎ ዜግነቱ ከቀየረ በኋላ ተመልሶ የዛኛው ዜጋ መሆን አይችልም። እና በማያገባቸው ጉዳይ የገቡ የሀገሪቷን መልክ በሌላ መንገድ ባያሳዩዋት ጥሩ ይመስለኛል። የተጎዱት የሞቱት ሰዎችም ካሉ በእርግጥ እናዝናለን። ያ ደግሞ ክልሎቹ ወይም በክልላቸው ያሉትን መሪዎች ነው መጀመሪያ የሚመለከታቸው እንጂ እዚህ ውጭ ያለው ኤምባሲ ሁሉንም ነገር ሊያውቅ አይችልም። የሚያውቀውም የሚያደርጉውም ነገር የለም። ስላስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 በተዘዋዋሪ የምትደውሉበት መስመር ነው። በነፃ የውስጥ መስመሩ 14 ነው። ስልኩን ደግመዋለሁ። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት ኑሮ በኢሜል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን የአሜሪካ መዝናኛ ክፍለ ጊዜ ነው የሚቀርበው። የዛሬውን ዝግጅት ያቀናበረልን አሉላ ከበደ ነው። ለሮክ ሙዚቃ አቀንቃኙ የሙዚቃ ደራሲና ጊታር ተጫዋቹ ብሩስ ስፕሪንግስቲን ዓመቱ ልዩ የስኬት ዓመት ነበር አድናቂዎቹ አለቃ በሚል የቁልምጫ ስም የሚጠሩት ተወዳጅ የሙዚቃ ሰው 65 ዓመቶ ነው። እንደ አውሮፓውያን የዘመን አቆጣጠር በ1984 ዓ ም ያወጣው ሰባተኛ አልበሙ ቦርን ኤንደ ዩኤስኤ ለአድማጭ ጆሮ ከደረሰ 30 ዓመት ሊሞላው ነው። እጅግ የገነነ ተወዳጅነትን ያተረፈው ዘ ዩኤስኤ በአሜሪካ የሙዚቃ ሰንጠረዥ ቀዳሚውን ስፍራ ከተቆናጠጡ አስር ምርጥ ዘፈኖች በሚያስደንቅ ሁኔታም ሰባቱ የተካተቱበት አልበም ነው። ሌላም አስደማሚ ገጽታ አለው። ዘዩኤስኤ ከስፕሪንግቲን አልበሞች ብዙዎቹ ያልተረዱትም እሱ ነው ይባላል። የቀደሙ ስልቶቹን ተንተርሶ የተቀረጸውንና ለቦርን ኢን ዘዩስኤ መታሰቢያ የተሠራው ዴድማን ስታውን የተሰኘውን አዲስ አልበሙን መልከት ትናርግ። ልብ ብሎ ላላስተዋለው ቦርን ኢን ዘዩስኤ በማንኛውም ሞቅ ያለ የፖፕ ስልት ተመስሎ ሊታይ ይችላል ይላሉ አጥናቂዎቹ። ቦርን ኢን ዘ ዩስኤን ብዙዎች እንደ ብሔራዊ መዝሙር በአርበኝነት የተቀነቀነ ስልት አድርገው እንዲቆጥሩትም ያደረገ ዘፈን ነው ይላሉ ተንታኞቹ። የቀድሞው ዩናይት ስቴትስ ፕሬዚዳንት ሮናልድ ሬጋን በአንድ ወቅት የስፕሪንግተን ዜማ የተስፋ መልዕክት ያዘለ ነው ብለው ነበር። የፒያኖ ቁልፎችና የከበሮ ህብር ለሚፈጥሩት መሳጭ ድምፅ ገለጥ ተደርጎ ከታየ ቃላቱን በጥንቃቄ ለሰማ ግን ለየት ያለ ይዘት ያለው ታሪክ ብቅ ይላል ባይናቸው ተንታኞቹ። ያን ለየት ያለ ይዘት ነው ተባባሪው አቀናባሪ ሎጋን ሮገርስ በአዲሱ የመታሰቢያ አልበም ዴድማን ስታውን አጉልቶ ማሳየት የሚፈልገው ፕሮቴስት ሶንግ ዊዝአውት ኤኒ ሶርት ኦፍ ግጥምና ዜማውን በጥንቃቄ ከሰማህ ፍጹም በማያወላውል መልኩ ቁልጭ ብሎ የተቀመጠ የክዋሜ ድምፅ ታገኛለህ። ጊዜውን የመሰለ ታላቅ ዘፈን መሆኑንም ልብ ትላለህ። ይህ ዘፈን የሚናገረው መልእክት ምን ያህል ሰዎች በተሳሳተ መንገድ እንደተረጎሙት እንደሚተረጉሙትም አዲሱ ዜማ ያስረዳል ነበር ያለው። ጥንድ ሆነው የሚጫወቱት ሙዚቀኞች ጄሰን ኢዛቤል ና አማንዳ ሻየርስም ባልና ሚስት ናቸው። ቦርን ኢን ዩስኤን ከቬትናም ዘመቻ መልስ ያን አስከፊ ጊዜ ከኋላቸው ትተው አዲስ ሕይወት ለመጀመር ይጥሩ የነበረበትን ጊዜ ያስታውሱበታል። ዴድማንስታውን ይበልጡን ስፕሪንግተን ዓለም አቀፍ ኮከብ የሆነበት በዚህ ሙዚቃ አልበሙ ቦርን ኢን ዩስኤ የዘፈን ግጥሞች ላይ ትኩረት ያደርጋል። ቦርን ኢን ዩስኤ ከዚያ በኋላ የመጣውን የሙዚቃ ትውልድም ክፉኛ ወይም ከፍ ያለ ተጽዕኖ ያሳደረበት ነው ይላሉ ድምፃዊው ጆፓንግ ነው። ሌላው ቀርቶ ራሳቸውን የዚያ ስራ አድናቂ አድርገው የማያዩትን ሁሉ ይጨምራል። ባልተጠበቀ አቅጣጫ ሄደ ነበር ነው ያለው ፐንግ በቅርቡ የሚወጣው የስፕሪንግተን ነጠላ ዜማ ዳንሲንግ ኢን ዘ ዳርክ በልዩ ስሜት ተጠብቋል። ዩኤስኤ ሰላሳኛ ዓመት አሉላን በጣም እናመሰግናለን። ለድንቅ የአሜሪካ መዝናኛ ዝግጅቱ ግሩም ዝግጅት ነበር። በጣም አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሌል ነው አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከሰላሳ ሁለት ደቂቃ ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። የሆንግ ኮንጉ ዋና አስተዳዳሪ መንግስታቸው ከአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች መሪዎች ጋር መነጋገር እንደሚፈልግ አስታወቁ። ከስልጣን ውረድ የምትሉኝን ግን አልቀበልም ብለዋል። ዛሬ በአገሩ ሰዓት ማታው ላይ ሊዩንግ ቺንግ ዩንግ በጋዜጣዊ ጉባኤ ላይ ሲናገሩ ዋና ጸሐፊያቸውን ኬሪ ላንግን ስለ ህገ መንግስታዊ ጉዳይ ተቃዋሚዎቹን እንዲያነጋግሩ እልካለሁ ብለዋል። ተቃዋሚ ሰልፈኞቹ የቤጂንግ ወገን የሆኑት አስተዳዳሪው በሀገሩ ሰዓት እስከ ኩለሌሊት ስልጣን የማይለቁ ከሆነ የመንግስት ህንፃዎችን መውረራችን ነው ሲሉ አስጠንቅቀዋል። ፖሊስ ይህን ካረጋችሁ ከባድ መዘዝ ይከተላል ሲል አስጠንቅቋል። እዚህ ዩናይትድ ስቴትስ ውስጥ የመጀመሪያው የኢቦላ ቫይረስ የተያዙ ሰው የተገኙባት የቴክሳስ ክፍለ ሀገር የጤና ባለስልጣናት ከላይቤሪያዊው ሰውዬ ጋር በቀጥታ ግንኙነት የነበራቸው ሰዎች ላይ የነበራቸውን 18 ሰዎች ጨምሮ 80 ሰዎችን እየተከታተሉ ናቸው። የዳላስ የጤና ጥበቃ ቢሮ ቃል አቀባይ ኤሪካ ኔሮስ ሲናገሩ እየተከታተል ናቸው ያሉት ሰዎች አንዳቸውም የበሽታውን ምልክት አላሳዩም ብለዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባለፈው ዓመት ጣሊያኗ ደሴት ላምፔዱሳ አጠገብ ከደረሰው የጀልባ መገልበጥ አደጋ በሕይወት ከተረፉ ኤርትራውያን ስደተኞች ጋር ተገናኝተው ተነጋግረዋል። አመሰግናለሁ ቆንጂት፣ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ ቅንብሮቻችን ንውሰዳችሁ። የተፈጥሮ አካባቢ ሳይንስና ህይወት በግንባታ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በምን ያህል ጊዜ በውሃ እንደሚሞላ እስካሁን ባለው ጊዜ ከውሳኔና ከስምምነት ላይ አለመደረሱን የኢትዮጵያ ባለሙያዎች ቡድን መሪ ማስታወቃቸው ይታወሳል። ግድቡን አስመልክቶ የተቋቋመው የኢትዮጵያው የባለሙያዎች ቡድን መሪ የሆኑት የሆኑትና በሦስትዮሹ የባለሙያዎች ውይይትም የኢትዮጵያን ወገን የሚመሩት ኢንጂነር ጌዲዮን አስፋው ይህ የሚወሰነው በቅርቡ በሚካሄደው ጥናት መሰረት ነው ብለዋል። ኢትዮጵያ፣ ግብጽና ሱዳን በቀጣዮቹ ስድስት ወራት እንዲካሄድ የወሰኑት ጥናት ምንድን ነው? የዛሬው ሁለተኛ ክፍል ውይይት የሚጀምረው ኢንጂነር ጌዲዮን ይህንን ከሚያብራሩበት ነው። እስክንድር ፍሬው ነው ኢንጂነር ጌዲዮንን ያነጋገራቸው። እንደምታስታውሱት አንድ ዓመት ሙሉ የዓለም አቀፍ ኤክስፐርቶች ቡድን አጥንቶ የእኛን ኢትዮጵያ ያዘጋጀችውን የጥናትና የዲዛይን ዶኪመንቶች መርምሯል። ከ150 በላይ ከእነዚህ ዶኪመንቶች መሀል በእኛ በኩል በአማካሪ መሀንዲሱ ማለት ነው የኢትዮጵያ ኤሌክትሪክ ኃይል አማካሪ መሀንዲሱ የተጠኑ ጥናቶች ነበሩ እነሱንም አይቷል እነሱን ካየ በኋላ ተመሳሳይ በእንግሊዝኛ ሂድሮሎጂካል ሲሚሌሽን ጥናት የሚባልም ተጠንቷል ሁለተኛ የድንበር ተሻጋሪ በሱዳንና በግብጽ ላይ የሚያደርሰውን የሶሽ ኢኮኖሚክ እና የኢንቫይርመንት ተጽዕኖ ጥናትም ተደርጓል ማህበራዊ ኢኮኖሚና የአካባቢ እነዚህ ጥናቶች ግን በዴስክ ላይ ወይም ሁለተኛ ደረጃ መረጃ ሰከንደሪ ኢንፎርሜሽን ላይ ተመስርተው የተሰሩ ናቸው። ከሀገሮቹ የተገኙ ቀጥታ ከመስክ የተገኘ መረጃ ላይ የተመሰረቱ አይደሉም። ኢትዮጵያ ያቀረበችውን መነሻ ተደርገው የተከለሰ ነው። ኢትዮጵያ በዴስክ ጥናት ላይ የውጭ ሀገር እና የአገር ውስጥ አማካሪዎች በማሰማራት የሰራችው ጥናት ነው። ይህንን ከተመለከተ በኋላ በአንድ ሀገር የተጠና ጥናትና የመረጃ መሰረቱ ደግሞ በሁለተኛ ደረጃ መረጃዎች ላይ የተመሰረተ በመሆኑ ከሀገሮቹ ከግብጽና ከሱዳን የተገኙ ቀጥታ መረጃዎች ባለመኖራቸው ሶስቱ ሀገሮች በሚስማሙበት መንገድ እነዚህን ሁለቱም ጥናቶች ደግሞ ያስጠኑ ከሚለው ምክረ ሀሳብ ተነስቶ ነው እንግዲህ ዋናው ዓላማው የህዳሴ ግድቡ ወደ 74 ቢሊዮን ሜትር ኩብ ይይዛል። ያ ትልቅ መጠን ያለው ውሃ ነው። በነገራችን ላይ ግብጽ ውስጥ የሚገኘው ትልቁ ያስዋን ዳም ወደ 168 ቢሊዮን ሜትር ኮፒ ይይዛል ከእጥፍ በላይ ከህዳሴው ግድብ በእጥፍ በላይ በላይ የሚይዝ ግድብ አላቸው። ሆኖም ይሄ ግድብ በቀጥታ መጀመሪያ የሚያገኘው ሮዛሪስ የሚለውን የሱዳን ግድብ ነው። ከዛ በተከታታይ እስከ ግብጽ ባለው ግድብ ድረስ ያለው ተጽዕኖ መጠናት አለበት ነው ይህ እንግዲህ በመጀመሪያ ደረጃ መረጃ ላይ ተመስርቶ መጠናት አለበት ነው። እና ዋናው የሚያጠነው በግድቡ ምክንያት ውሃው የተፈጥሮ ፍሰቱን ይቀይራል። የተፈጥሮ ፍሰቱን የሚቀይረው ግድቡ በተወሰነ አመታት ወደ 74 ቢሊዮን ሜትር ኩብ በሚሞላበት ጊዜ ከግድቡ በተርባይኖቹ የሚወጣ ውሃው ይለያያል። እንግዲህ እንደምታመርተው ኤሌክትሪክ ኃይል እንደሚለቀቀው በመልቀቂያዎቹና ውሃ ሞልቶ በሚፈስባቸው ስፒልዌይ በሚባሉ በሚፈሱት እነዚህ ሁሉ የልቀት ወደታች የምትለቅባቸው መሳሪያዎች ናቸው። እና ይሄ በሚሆንበት ጊዜ በሮዛሪስ ላይ ምን ያደርሳል? ከሮዛሪስ ሱዳን ውስጥ በመስኖ ልማትም አለ፣ የሀይል ማመንጫ አለ። ምን ያደርሳል የሚለው ነው እና ሁለት ጉዳዮችን ነው የሚያየው። አንደኛው በሙሊቱ ጊዜ ግድቡ በሚሞላበት ጊዜ በስንት ጊዜ ነው የሚሞላው? ግድባችንን እየሞላን ለበታች ሀገሮች ስንት ነው የምንለቀው እና ያስ የእነሱን ፍላጎት ያሟላል ወይ በእኛ በኩል ግድቡ በሚሞላባቸው ዓመታት ማለት ነው፣ ዓመታት ማለት ነው። አንዱ መጠናት ያለበትም የሚጠናው ይሄ። ሁለተኛው ግድቡ ተሞልቶ አስራ ስድስቱ ተርባይኖች ወደ ስራ በሚገቡበት ጊዜ ይሄ ኖርማል ኦፐሬሽን የሚባለው እንግዲህ ግድቡ ሙሉ ለሙሉ በስራ በሚውልበት ጊዜ ምን አይነት ተጽዕኖ ያስከትላል። ምክንያቱም ይሄ ሞዴሊንጉ የሚያየው ከላይ ወደ ግድቡ የሚገባው የሚገባውን ውሃ ያያል። የተለያዩ ገባር ወንዞች አሉ። ወደ ህዳሴ ግድብ በዋናው አባይ መስመር ላይና ከመጋቢ ወንዞችም የሚመጡ አሉ። ምን ያህል ይገባል የሚለው ነው። ይሄ የሚገባው ቀን ተቀን ሰዓት ከሰዓት ይለውጣል። የሚወጣውም ከግድቡ የኃይል ማመንጨቱን ሁኔታ ተመልክቶ ነው የሚወጣው። እንግዲህ ይሄን በምናደርግበት ጊዜ ይሄ የእኛ ኦፐሬሽን ነው የእኛ ኦፐሬሽን፣ የውሃው የግድቡ የመግባት ኃይልና ብዛት፣ ከግድባችን የምንለቀው የውሃ ብዛትና ኃይል በበታች ግድቦችና የኃይል ማመንጫ፣ የመስኖ የሌሎችም አጠቃቀሞች ላይ የሚያደርሰውን ተጽዕኖ ለማጥናት ነው። ይሄ በጣም የተፈጥሮውን ሁኔታ ወደ ሞዴል ነው የምንቀይረው አነስ ባለ ሞዴል ሁኔታውን በቁጥሮች ኒሜሪካል ሞዴሊንግ ማቴማቲካል ሞዴሊንግ ብዙን እንትኖች አሉ። እውነታውን ወይም በተፈጥሮና ና በሰው ሰራሽ ሁኔታ መሬት ላይ ያለውን ሁኔታ ወደ ሞዴል እንቀይረዋለን። ምክንያቱም ያንንም ያህል ወደ ሁለት ሚሊዮን ሄክታር በጣም ብዙ የሆነ ኤሪያ አንድ ነጥብ ስድስት ኪሎ ሜትር ሚሊዮን ኪሎ ሜትር ካሬ ይመስለኛል። በዚያውም በምስራቅ ተፋሰስ ውስጥ ያለው ያንን እንትን አድርገን ለማጥናት እንደሚመች በሞዴል ነው የምናየው። ያ ሞዴል የሚያደርገው ይህንን ቅድም ያልኩትን ነገሮች ለምሳሌ በናሙና ነው የሚጠናሙና ጥናት ነው። ለምን ተፈጥሮን በሙሉ በአንድ ጊዜ እንትን ለማለት አንችልም። ያንን አስመስሎ ተፈጥሮን አስመስሎ የሚያይ ሞዴል ወይም በናሙና ነው። ሰሞኑን በአዲስ አበባ የተገናኙት የኢትዮጵያ የግብጽና የሱዳን ባለሙያዎችና የውሃ ሀብት ሚኒስትሮች ቀጣይ ስብሰባቸውን ከአንድ ወር በኋላ በካይሮ ያካሂዳሉ። ለአሜሪካ ድምጽ ሬ እስክንድር ፍሬው ከአዲስ አበባ እናመሰግናለን እስክንድርን። እኛ ደግሞ ተከታዩ ዝግጅታችን ባህልና ማኅበረሰብ ነው። በአማርኛና በግዕዝ ቋንቋዎች የሚዘወተረው ዘይቤ በቅርጽ፣ ይዘትና አቀራረቡ በመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘል አይነተኛ መለያውን የተሻገረ ምንነቱን ያስቃኙናል ይለናል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ የእንግዳውን ማብራሪያ ሳያስተዋውቅ እንግዳው መጋቤ ሐዲስ እሸቱ አለማየሁ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር ናቸው መጋቢ ሀዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና አቀባበል ስርዓት ጨምረው የሚያስረዱበትን ወግ የመጀመሪያ ክፍል እነሆ እንድታደምጡ ጋብዘናል መጋቤ ሀዲስ እሸቱ አለማየሁ በድጋሚ ለጊዜው አመሰግናለሁ መሰረታዊ የቅኔ ምንነትን የሚመለከቱ ጭብጦች ጨምሮ አንዳንድ ቁም ነገሮችን ያጋሩናል መጋቤ ሀዲስ ወደ ወጋችን ከመዝለቃችን በፊት ለናሙና የሚሆኑ ቅኔዎችን ለአድማጮች በማሰማት ብንጀምር ቅኔ ቢዘርፉልን መልካም እንደ መነሻ ቅኔ እኔ ከምዘርፍ ይልቅ እንደ ከረመ ወይን እያደር የሚጣፍጥ የሊቃውንቱ ቅኔ ጥንቶቹ አለና። እሺ ከጥንቶቹ ቅኔ ብንነሳ ሁለተኛው ዓለም ጦርነት በሁለት ጎራ ተከፍሎ ጦርነቱ እንደ ተካሄደ ይታወቃል። በአንደኛው ጎራ እነ እንግሊዝ፣ እነ አሜሪካ፣ እነ ፈረንሳይ እና ራሽያ ሲሰለፉ፣ በዛኛው ጎራ ደግሞ እነ ጀርመን፣ እነ ጣሊያን፣ እነ ጃፓን ሌሎችም ተሰልፈዋል። በውስጥ ጣሊያን ያው እኛን እንደወረረ ይታወቃል። እና ያው እንግሊዝ በጦርነቱ ጊዜ አጼ ኃይለ ስላሴን አግዞ የእንግሊዝ መንግስት እኛን ረቶራ እንዲሁም ጀነራል ዊንጌት የሚባለው እንዲያውም ለመጀመሪያ ጊዜ አዲስ አበባ የገቡ ጀነራል ናቸው እየተባለ ሲነገርም ሰምቻለሁ። እና የሚገርምህ ነገር ይህን ይህንን አሁን ምነግርህን ቅን ያደረገው ሰው በዛ ዘመን የሬዲዮ የቴሌቪዥን የመጽሔት የጋዜጣ መረጃ የለም ዌብሳይት የለም ፌስቡክ የለም ምንም አይነት መረጃ መለዋወጫ ባልነበረበት ጊዜ እንዴት እንዲህ አይነት የመጠቀና የረቀቀ ያለምን ፖለቲካ ያለምን መልክዓ ምድር የሀያላኑ መንግስታት አሰላለፍ ጭምር በመረዳት እንዴት ቅኔው እንዳደረገው ሊቁ ስሙ አልተጻፈም። ቅኔውን ያገኘሁት በጥንት መጽሐፍት ላይ እና ምንድን ነው ባለ ቅኔው የሚለው ግማሹን ነው የምነግራ እንደው እንደ መግቢያ እንዲ ተወለጠ ይዘ ተጽፈ በልሳነ ርህቅት ይሆናኒ ቢለይት ካለ ሰይጣን አውጽኦተ ሰይጣን ተቃራኒ መገብት አሀቲ እንግል ጣርለሰ ነው ማን እስመ ስእኑ አውጽት ወለ ሰይጣን መስወለኒ ነው የሚለው። ምን ማለት ነው ይሄ? እንግዲህ ጣሊያንም ወራሪ ነው፣ እንግሊዝም ወራሪ ነው። እኛን የረዱን እኛን መርዳት ስለፈለጉ ሳይሆን ጣሊያኖች በሌላ በኩል እየወጓቸው ስለሆነ ከዚህ ሲያዳክሟቸው በዚህ የማዳከሚያ መንገድ ነው እንግሊዞች የተጠቀሙት እና እና በወንጌል ላይ ምን የሚል ተጽፏል? ሰይጣንን ሰይጣን አያወጣውም የሚል ንባብ አለ። ኢየሱስ ተናገሩ። ሰይጣንን ሰይጣን ካወጣው እንዴት ሰይጣንን ሰይጣን ሊያስወጣው ይችላል? ብሎ ባለቅን ይህን ንባብ ከወንጌል ወስዶ ጣሊያንም ወራሪ ነው፣ እንግሊዝም ወራሪ ነው። እንዴት ነው አንዱ ሳንዱ ያስወጣው የቻለው ብሎ ይሄን የመሰለ ንባቡ ያማረ ምስ ተየጠ የተዋበ ንባብ ተጠይቷል። እንግዲህ በዛን ዘመን እንዳልኩ ብዙ የመረጃ ጥረት ባለበት ዘመን እንደዚህ እንደ ዛሬው ጆሮ ባልሰፋበት ወሬ ባልበዛበት ዘመን ይህን አይነት መረጃ እንግሊዝ ለምን እንደመጣ ጣሊያን ለምን እንደመጣ የሁለቱም ዓላማ ምን እንደሆነ ተረርቶ ይህን የመሰለቅን የማድረግ ለራሴን ያሁን ዛሬ ላይ ሆነን የኛን አቅም በሆነው ዛሬ የመረጃ ችግር የለም ዓለም በመደረጃ የተጥለቀለቀ ነው የሚሰማው ብዙ ነው የሚታየው ብዙ ነው አንዱ ጫፍ ሆነ ስለ አንዱ ጫፍ መስማት የደቂቃና የሰከንድ ጉዳይ ሆኗል ዛሬ ይህን ቅኔ ሊቁ በተቀኘበት ዘመን ግን እንኳን ጎጃምና ጎንደር ወደዛ ዘር ላይ ሆነ ቀርቶ አዲስ አበባ ሆነ እንኳን ማን ከማን ጋር እንደተሰለፈ የት የት ቦታ እንዲህ እየተዋጋ እንደሆነ ለማወቅ የመረጃ እጥረት ነበርና እንግሊዝና ጣሊያንን በማነጻጸር የጊዜ ጉዳይ እንጂ ሁለቱም አይጠቅሙንም ጠይቆ ይህን ቅኔ ተቀይቷዋልን አለኝ። ግሩም ጽንሰ ሀሳቡንም መሰረቱን ያደረገው በመንፈሳዊ መጽሐፍ የተጻፈውን ነው ብለውናል። እንግዲህ ይህ የ ቅኔ ጉዳይ ብዙ ጫፎችን እንድንነካካ ይጋብዛል። ቋንቋንም የሚመለከቱ ስነ ጽሁፍንም የሚመለከቱ ሀሳቦች አሉ። እንደ ማንኛውም ተራ የስነ ጽሁፍ ወይንም የስነ ግጥም አፍቃሪ ስለ ቅኔ የምንረዳ የምናውቅ የሚመስለን በተለይ ስለ አማርኛ ቅኔ ነው። አሁንም ማነሳው የምናውቀው የሚመስለንን ጥያቄ ላንሳለ መጋቤ ሐዲስ ቅኔ ስንል በራሱ ምን ማለታችን ነው? ቅኔ ምንድን ነው በራሱ? አይነቶችስ አሉት ወይ? ዘርፎች አሉት ወይ? ካሉትስ የትኞቹ ናቸው? ቅኔ ምን ምንድን ነው ለሚለው ሀሳብ ሁለት አይነት ትርጓሜ መስጠት እንችላለን ብዬ አምናለሁኝ። አንደኛ የቃል በቃል ትርጉሙ ቅኔ ምንድን ነው? እንግዲህ ቀኔ ቃኘ ማለት ነው። ዜማ ማዜምን፣ ዜማ መቃኘትን፣ ንባብ መቃኘትን ይመለከታል። በሌላ በኩል ደግሞ መገዛት፣ ለፈጣሪ መገዛት፣ ለክፉ ነገር መገዛት እንዳለ ሁሉ የኛው ግን ለፈጣሪ መገዛት ማለት ነው። እንግዲህ ስትገዛ የውስጥ ቅኔ የውስጥም የውጭም የስሜት ህዋሳት ተባብረው የሚሰሩበት መንገድ ነው ብዬ አምናለሁ እኔ። ለምሳሌ የስሜት ህዋሳት ከውጭ ያው ሳይንስ እንደሚነግረን አምስት ናቸው። የቤተክርስቲያን ሊቃውንት ደግሞ ሳይንስ ቀፎ ቀፎው ነው የቆጠረው እንጂ ከውስጥ አምስት አሉ፣ አስር ናቸው በጠቅላላ ይላሉ። አስሩ የስሜት ህዋሳት ከውጭ አይን፣ የውስጥ አይን፣ የውጭ ጆሮ፣ የውስጥ ጆሮ አንዱ ነው አንድ ነገር ላይ እንዲያተኩሩ ምናልባት የቅኔን ረቂቅነትና ምን ያህል ሀሳብን መስረቅ እንደሚችል ለማስረዳት አንድ የጎንደር ሊቅ ቅኔ ሲቀ- ቁጭ ብለው ቅኔ ሲቆጥሩ ይባላል፣ ንጉሡ ቤታቸው ገብተው እሳቸውን አልፈው አልጋቸው ላይ ተቀመጡ። አልሰሙም፣ ንጉሡ ሲገቡ። በኋላ ቅኔውን ቆጥረው ሲጨርሱ ንጉሡን አያቸው። እንዴ መቼ እንደገቡ አላወቁም። ምንድው አንዴት አላየኸኝም? ስሯቸው ጌተ ንጉሥ ወይ ደብረ ቁስቋምን ቋምን ያህል ደብር ሹመውኝ የማይረባ ቀን የቢቀኝ እስሆን ሳስወቅስ የለም ወይ እኔ ስዋረድ የለም ወይ ቤተክርስቲያንን ሳሳፍር የለም ወይ ብለው መለሱ ይባላል። እና ሐሳብን አእምሮን፣ ሕሊናን መንፈስን በጠቅላላ የምታስገዛበት ነው። እና እንግዲህ ቅኔ ሐሳብን በተለያየ መንገድ ስነ ጽሁፍ አለ። ለምሳሌ ስነ ጽሁፉ ስድ ስድ ስነ ጽሁፍ ነው። ይሄኛው ግን በምጥን ቋንቋ በምጥን ምስጢር በምጥን በምጥን ሀሳብ የምትፈልገውን ነገር መግለጽ ማለት ነው። ማንኛውም ሰው ከሚረዳው ውጭ ማለት ነው። ማንኛውም ሰው ሊረዳው ይችላል፣ ግን የሚረዳበት መንገድ ግን ጠባብ በሆነ መንገድ ውሱን በሆነ መንገድ ሀሳብን መግለጽ ማለት ነው እና የአማርኛው ቅኔ ብዙን ጊዜ የሚያተኩረው ህብረ ቃል ላይ ነው። አንድ ቃል ላይ መንትያ ትርጉም ያለው ማለት ነው። አቤት መንትያ ትርጉም ያለው ወይም ከአንድ በላይ ትርጉም ያለው ምስጢርና ቀጥታ የምንረዳው ቃል በሁለት ትርጉም የሚገለጥ አገላለጽን ነው። የአማርኛው ይበልጡን የሚያተኩረው እያሉን ነው። እሱ ለምሳሌ ሞጣ ቀራኔ ሆ የምነው አይታረስ በሬካና በሬ ሳና የመጣን በሬ ሳ ላይ ይመጣል በሳና ይመጣል ከዚያ እስከዚህ ድረስ አለ። አሁን እንግዲህ በሬ ሳ ላይ መጣን በሬ ሳ ይችም አንዱ አቃልነት በቀዝ ላይ እያቆማል። ቅኔው የግዙ ቅኔ ግን ጠቅላላ ከ እስከ ተ እያንዳንዷ ንባብ እያንዳንዷ ምስጢር ትተረጎማል። አሁን ሞጣ ቀራኔው ምንነዋ የታረሳው አሁኔ መናጆ ነው። ለዛኛው ማሸጊያ ካርቶ ሆኖ ነው እንጂ የመጣው ምንም ትርጉም የለውም። የቅኔው ግን የግዙ ቅኔ ግን ዘርፉ ይተነተናል። ምስጢሩ ይተነተናል። ቤት መምቻ ይተነተናል። ተሳሳቢው ይተነተናል። ያለ ቦታው የገባ ዘርፍ፣ ያለ ቦታው የገባ ቅጽል፣ ያለ ቦታው የገባ ተሳሳቢ ቅደም ተከተሉ ለምሳሌ እንደው የጥንቱን ነገር ለአሁኑ ማስረጃ አድርጎ ይቀረባል እንጂ የአሁኑን ነገር ለጥንቱ ማስረጃ ተደርጎ ለምሳሌ አይቀርም። አሁን በዚህ በአማርኛ ግጥም ቅኔ እና ላይ ምችለ ለምሳሌ የብሉ ኪዳንን ታሪክ ስንጠቅስ ለዛኛው ማስረጃ ነው አድርገን ጠቅሰዋለን። ለአዲስ ኪዳን ወይም ደግሞ ላለንበት ዘመን ማለት ነው። ይኸኛውን ግን ለዛኛው በሌለበት ዘመን ለዛኛው ማስረጃ አድርገን ኛው ላይ ግን እነዚህ ጥቅም ተቶች ሲምጣቶ ያለኝ አሁን ግን የቅኔ መልክ ያላቸው ጣቶቹ ደራሲ ያለ የሚመጡ ሀሳቦች እንደው ደስ የሚሉኝ አሉ። እንደው ከተመንታ ትርጉም ከአንድ ቃል ትርጉም አልፈው ሀሳብ ላይ የሚያጠነጥኑ ሀሳብ የሚያኝ የሚያመጡ እነዚህ እነ በውቀቱም እነ ኤፍሬም እነ በረከት እነ የሚያመጣቸው ብዙ ሚታሆኑ ወጣቶቹ እጥር ምጥን ያለ ቋንቋ በትንሽ ነገር ሰፊ ሀሳብን ማንሳት እንደሚቻል የድሮ ቅኔ እንዳልኩ የአማርኛው ቅኔ በአንድ ነገር ላይ ሁለት ነገር ማመልከት ነበር ስራው። ህብር ህብር እንለዋለን፣ በግዙ ቋንቋ ህብር የምንለው ማለት ነው። በአማርኛም አንድ ነገር ሁለት ነገር እንዳያመለክት ተደርጎ መተርጎም ማለት ነው። መጋቢ አዲስ፣ ለምንድን ነው ቅኔ መዘረፉ? ቅኔ ይዘረፋል መባሉ? ለመሆኑ ባለቅኔስ ማን ነው? ምን አይነት ሰው ነው ባለቅኔ የሚባለው? አድማጮች ጥያቄዎቹ ተነሱ እንጂ አልተመለሱም። መጋቤ ሐዲስ ጥሩ አድርገው ይተነትኗቸዋል። ሰዓታችንን በማውቃቱ መጋቤ ሐዲስ እሸቱ አለማየሁን አመስግኝ። ለሚቀጥለው ሳምንት በቀጥሮ እንለያይ። ለእኚህና ለቀሪው ጥያቄዎች ከመጋቤ ሐዲስ እሸቱ አለማየሁ ጋር እመለሳለሁ። መልካም ምሽት። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የሚካሄደው ግጭት በነፍሰ ገዳይ አሸባሪዎችና በዓለም መካከል የሚካሄድ ተደርጎ መታየት ይኖርበታል ብለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዩናይትድ ስቴትስ የቀረበውን የውሳኔ ሀሳብ ባለፈው ሳምንት በሙሉ ድምፅ ባጸደቀበት ወቅት የዚህን ነጥብ አስፈላጊነት ተቀበለ ማለት ነው። የጸደቀው ውሳኔ ሀገሮች ባዕዳን አሸባሪዎች ወደ ግዛቶቻቸው እንዳይገቡ የማገድ ግዴታ እንዲኖራቸው ያደርጋል። እንዲህ አይነቶችን አማጽያን፣ ደጋፊዎቻቸውና በገንዘብ የሚረዷቸው ሰዎችን ወንጀለኛ የሚያደርግ ህግ እንዲኖራቸውም ይጠይቃል። በአሸባሪ ተግባር መሳተፍ ማቀድና ዝግጅት ማድረግ የአሸባሪነት ስልጠና መስጠትና መሰልጠን ራሱም ወንጀል እንዲሆን ያደርጋል። ውሳኔው በተጨማሪም አባል አገሮች ትብብራቸውን አጠናክረው በአዳን አሸባሪዎችን ሲታገሉ በሀገሮቻቸው ሰብአዊ መብቶችና መሰረታዊ የሆኑ ነፃነቶችን እንዲያከብሩ ጥሪ ያደርጋል። 21 78 የተባለው ውሳኔ አንድ መቶ አራት የሚሆኑ ሀገሮች ተባብረው ያቀረቡት መሆኑ ራሱ በአዳን አሸባሪዎችን በመታገል ረገድ ዓለም አቀፍ መግባባት እንዳለ ያመለክታል። በተባበሩት መንግስታት ድርጅት ቻርተር አንቀጽ ሰባት መሰረት በመጽደቁም አሳሪነት ይኖረዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያጸደቀው ውሳኔ በማንኛውም የዓለም ማዕዘናት የሚዘዋወሩ በአዳን አሸባሪዎችን ኢላማ ያደርጋል። ውሳኔው ረቆ በተባበሩት መንግስታት ድርጅት እንዲጸድቅ ያስገደደው በኢራቅ ያለው እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የሚፈጽመው አረመኔያዊ ተግባር ነው። ፕሬዝደንት ኦባማ የጸጥታ ምክር ቤቱን በፕሬዝደንትነት መርተዋል። አንድ ርዕሰ ብሔር የጸጥታ ምክር ቤቱን ሲመራ በሰባ ዓመታት ውስጥ ለስድስተኛ ጊዜ ነው። ይህም ድንበር ዘለል አሸባሪዎች በሚደቅኑት አደጋ ላይ ያለውን ትኩረት ያንጸባርቃል። ፕሬዚደንት ኦባማ የውሳኔውን መጽደቅ ታሪካዊ ብለውታል። ዛሬ እዚህ የተነጋገርንባቸው ነጥቦች በሀገሮች ውስጥና በሀገሮች መካከል ለዓመታት ያህል ተግባራዊ መሆን ይኖርባቸዋል በሚለው ነጥብ ላይ ጫና አድርገዋል። ይህ ተግዳሮት በአንዲት ሀገር ብቻ ሊፈታ ስለማይችል በዚህ ተግባር ላይ ቁርጠኛ የሆኑት ሀገሮች ሁሉ ዩናይትድ ስቴትስ ጠንካራ አጋር ትሆንላቸዋለች በማለት የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ የሚቀሩን አንድ ስድስት ደቂቃዎች ይመስላሉ። አሁን ከምሽቱ ሶስት ሰዓት ከ ሀምሳ ስድስት ወደ ሀምሳ ዘጠኝ ደቂቃ ይቅርታ ከ 54 ደቂቃ እየሆነ ነው። እስቲ ከዛሬ የታሪክ ክንዋኔዎች አንዳንዶቹን እናስታውሳችሁ። ልክ የዛሬ 79 ዓመት በዛሬዋ ዕለት ፋሽስት ጣሊያን ኢትዮጵያን ወረረች። መስከረም 22ና 23 1928 ዓመተ ምህረት ማለት ነው በኢትዮጵያ አቆጣጠር ከዛ በተጨማሪ ወደ ዓለም አቀፍ ጉዳዮች ደግሞ ቀና ስንል ልክ የዛሬ 50 ዓመት በዛሬዋ ዕለት ማለት ነው በ1957 ዓ ም በኢትዮጵያ ሳይንቲስቶች ሲጃራ ማጭስ ካንሰር ያስይዛል ሲሉ ይፋ አደረጉ። የዛሬ ስንት አመት ነው የነገሩ? የዛሬ 50 አመት ነው የነገሩን። እስከዛሬ ድረስ 50 አመት ሙሉ እየተነገረው ያልሰማ 50 አመት ሙሉ ሰው ይሞታል። ከዚያም በላይ በካንሰር ምክንያት ከማጨስ ጋር በተያያዘ በነገራችን ላይ ቆንጂት፣ ሌላው አንድ እንደዚሁ ከታሪክ መለስ ስንበልና የዛሬ 54 ዓመት አካባቢ በ1960 ዓመተ ምህረት ማለት ነው ልክ በዛሬዋ ዕለት በዩናይትድ ስቴትስ የመጀመሪያው ጥቁር የጠቅላይ አቃቤ ሕግ ሰው ትርጉት ማርሻል ቃለ መሐላ ፈጸሙ። የጠቅላይ ፍርድ ቤቱ ዳኛ ሆነው ከዛ በፊት እርሳቸው የመንግስት ነገረፈጅ ነበሩ። ከዚያ በተረፈ ደግሞ የባለቀለም ሰዎች ማበልጸጊያ ብሔራዊ ማህበር ወይም ኤን ደብል ኤሲፒ የሚባለው የጠበቆች ወይም የሕግ ባለሙያዎች ክፍሉ መሪ ነበሩ እኚህ ሰውዬ የአሜሪካ የሲቪል መብቶች ተሟጋችም ነበሩ። ዛሬ ስማቸው ከፍ ብሎ የሚጠራ ሰው ናቸው። በቅርባችን ካሉ የአይሮፕላን ጣቢያዎች አንዱም የቦልቲሞሩ በእሳቸው ስም ተሰይሞ ትርጉት ማርሻል አይሮፕላን ማረፊያ ይባላል። ሌሎችም ብዙ መታሰቢያዎች አሏቸው። የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይትን ጎራ ብዬ አየት አየት ለማድረግ ሞክሬ ነበረ። ትንባያዎች አሉት። ነገ ሙሉ ኢትዮጵያ ዝናባማ ነው የምትሆነው። በትንባያው መሰረት ከፍተኛ ሙቀት በኢትዮጵያ የሰመራው 38 ዲግሪ ሴልሽስ ነው። በኢትዮጵያ ዝቅተኛው ሙቀት ደግሞ በባሌ ሮቤው 10 ነው። አዲስ አበባ ዝናባማ፣ ከፍተኛ ሙቀቷ 21፣ ዝቅተኛው 11 ዲግሪ ሴልሽስ ይሆናል። ክቡራትና ክቡራን አድማጮች አሁን ቆንጅት እናመሰግናለን አንድ ሶስት ደቂቃ አለ ሙዚቃ ጋብዙ እያለ ነው ደሳለኝ መኮንን ተጀምሯል አውቃችሁታል አንተ ተጀምረው ውበትን አየናት ግዜር ከግሩም የጥላሁን ገሰሰ ዜማዎች አንዱ ሰሎሞን ተሰማ ነው በነገራችን ላይ የግጥሙ ፀሐፊ ጋዜጠኛው ማለት ነው በምሽቼ Baby. Hey. ውበትን እያደነቃችሁ ከጥላሁን ገሰሰ ጋር እንድትቆዩ እስከ ዝግጅታችን ፍጻሜ ድረስ እየጋበዝን ዝግጅቶቻችን በዚሁ መጠናቀቋቸውን እንገራችሁ። ክቡራትና ክቡራን አድማጮች፣ ሚሻ ዱቢንስኪ ቴክኒሻኑ በስቱዲዮ አለን። እንደዚሁም ተተኪው ደሳለኝ መኮንን የፕሮግራማችን አቀናባሪና መሪ ነው። የሙዚቃ ቃናው ማለት ነው። የሙዚቃ ቃናው በዚህ ሙዚቃ ቆዩ። ወደ ትግርኛ ስርጭት ለመዝለቅ በምሽናት በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳህዬ እና በሌሎችን ባልደረቦቻችን ስም እኔ ሶሎሞን አባትና ቆንጂት ታዬ እንሰናበታችኋለን። ነገ በተለመደው ሰዓት እንገናኛለን። ደህና ደሩ። ደህና ደሩ። እስከ ትግርኛ you turn 花酒。